የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ! የዕለተ ረቡዕ ጥር 192013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። እንደምን አምሽታችኋል ክቡራን አድማጮች። ወደ ዕለቱ መሰናዶዎች ከማለፋችን በፊት ለዛሬ መራርጠን ካዘጋጀናቸው ጥንቅሮች ጥቂቶቹን እናሰማችሁ። በወታደር ኃይል ያለው ሁሉ ሰላም ወርዷል ማለት አይቻልም። እውነት ለመናገር ሰላም ነው፣ ከዚህ በኋላ ስጋት የለብኝም የሚል ወንድም ወንድሜ ነው ብሎ ተቀብሎ ራሱ ደጀን የሆነው ዋስ የሆነው ነው ስለዚህ እሱ ነገር ነው። እኛ ማምጣት ምንፈልገው በኢትዮጵያ ውስጥ ትልቅ አለመረጋጋት እየፈጠሩ ያሉትን ግጭቶችና ጥቃቶችን ለመከላከል እንዲሁም ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያክል እየተወጡ ነው በሚል የሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ የሆኑትን ሊቀ ትጉሃን ቀሲስ ታጋይ ታደለን አናግረናቸዋል። በዘመናዊ ቴክኖሎጂ የሚሰራ ስለሆነ ይህን ከታገዘልን በአመት ውስጥ የተጣራ ጥሩ ዘመናዊ አርቲፊሻል ለአንድ ሺ የሚሆን ህብረተሰብ እንሰጣለን ማለት ነው በአመት ውስጥ አሁን የሰማችኋቸው አቶ ሰለሞን አማረ ይሰኛሉ በተለያዩ ምክንያቶች መራመድ የማይችሉ ሰዎች መንቀሳቀስ እንዲችሉ ሰው ሰራ ሽግሮችን የሚያዘጋጁ በጎ አድራጊ ኢትዮጵያዊ ናቸው የምሽቱ እንግዳችን ናቸው አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችንና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመንሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው አመሰግናለሁ ስመኝሽ አድማጮች በድጋሚ እንደምናመሽታቸዋል የኤርትራ ወታደሮች ከኢትዮጵያ ትግራይ ክልል በአስቸኳይ ለቀው እንዲወጡ የዩናይትድ ስቴትስ መንግስት አሳሰበ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ዛሬ ለመገናኛ ብዙሃን በላኩት መግለጫ ትግራይ ክልል ውስጥ በሚገኙ የስደተኞች መጠለያ ውስጥ ዘረፋ መደፈር እና ሌሎች የሰብአዊ መብት ጥሰቶች እንደሚፈጸሙ ታማኝ ከሆኑ ሪፖርቶች ተሰምቷል ብለዋል ቃል አቀባዩ አያይዘውም በኢትዮጵያ የሚገኙ ኤርትራውያን ስደተኞች ሺህ የኤርትራ ወታደሮች በኃይል ወደ ኤርትራ እየመለሷቸው ስለመሆኑም ማስረጃ አለን ብለዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ተጽፎ የወጣው መግለጫ ከአፍሪካ ሕዝብ ብዛቷ ከፍተኛነት ሁለተኛ የሆነችውን ኢትዮጵያን እያስተዳደረ በሚገኘው የኢትዮጵያ መንግስትና ሶስት ወራትን ባስቀጠረው የትግራይ ክልል ጦርነት ተዋናይ በሆኑ አካላት ላይ አዲሱ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አስተዳደር የሚያደርገውን ግፊት የሚያሳይ ነው። አሶሽትድ ፕሬስ ከትግራይ ክልል የወጡ የአይንማኞችን ጠቅሶ ባጠናቀረው ዘገባ የኤርትራ ወታደሮች ዘረፋ እንደሚፈጽሙ፣ ቤት ለቤት እየተዟዟሩ ሰዎች ሰዎችን እንደሚገሉና ልክ እንደ አካባቢው አስተዳዳሪዎች እየተንቀሳቀሱ እንደሚገኙ ተጠቅሷል። የኢትዮጵያ መንግስት ሀገር ከተዋል ተብለው የሚታመኑትን የትግራይ አመራሮች ለመያዝ በሚያደርገው ውጊያ ውስጥ የኤርትራ ወታደሮች ዘገባው ተሳትፈዋል ያለ ሲሆን፣ ነገር ግን የኢትዮጵያ መንግስት የኤርትራ ወታደሮች መሳተፋቸውን ሙሉ ለሙሉ አስተባብሏል። የዩናይትድ ስቴትስ መንግስት የቀድሞ ፕሬዚዳንት ዶናልድ ትራምፕ አስተዳደር ኤርትራ ከዚህ ጦርነት ራሷን መገደቧን በመግለጽ ካቀረቡላት ሙገሳ ፍጹም የተለየውን አቋም አዲሱ የፕሬዚዳንት ጆ ባይደን አስተዳደር በመግለጫው አንጸባርቋል። ተደረጉ በተባሉ የሰብአዊ መብት ጥሰቶች ዙሪያም ገለልተኛና ግልጽ የሆነ ምርመራ እንዲደረግ የሚጠይቀው የውጭ ጉዳይ መስሪያ ቤቱ መግለጫ የትና ምን ያህል የኤርትራ ወታደሮች በትግራይ ክልል እንደሚገኙ አልታወቀም ብሏል። ሆኖም ይህ ጥያቄ የዩናይትድ ስቴትስ መንግስት በቀጥታ ለኤርትራ መንግስት ባለስልጣናት አቅርቦት እንደሆነ የሚታወቅ ነገር የለም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት እስካሁን በጉዳዩ ላይ የሰጠው ምላሽም የለም። የአይን ማኞች በሺዎች እንደሚቆጠሩ የኤርትራ ወታደሮች በኢትዮጵያ ትግራይ ክልል ውስጥ እንደሚገኙ የገለጹ ሲሆን የኤርትራ መንግስት በበኩሉ በጉዳዩ ላይ የሰጠው ምላሽ አለም። ሆኖም የኤርትራ ማስታወቂያ ሚኒስቴር በትዊተር ገጹ ላይ እንዳሰፈረው በኤርትራ መንግስት ላይ የሚደረገው የስም ማጥፋት ዘመቻ እንደገና እየጨመረ ነው ብሎታል። የውጭ ጉዳይ መስሪያ ቤቱ ሌላው ከታማኝ ዘገባዎች እንደተረዳ ገልጾ አሳሳቢ እንደሆነ የጠቀሰው በትግራይ ክልል ውስጥ የምግብ እጥረት መከሰቱን ሲሆን በአስቸኳይ የሰብአዊ እርዳታ ወደ ትግራይ ክልል ካልተንቀሳቀሰ በመቶ ሰዎች እና በሺዎች የሚቆጠሩ ሰዎች ሊሞቱ ይችላሉ በሚለው ጉዳይ ላይ ስጋት አለን ብሏል። በሌላ በኩል በቅርቡ የአሜሪካ ድምጽ ያነጋገራቸው የትግራይ ክልል ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ በክልሉ አራት ነጥብ አምስት ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ገልጸው ያለውን ምግብ በሚገባ ለማከፋፈል ደግሞ አሽከርካሪዎች የጸጥታ ስጋት እንዳለባቸው ተናግረዋል። በመሆኑም ኮማንድ ፖስት በማቋቋም በእጀባ እርዳታውን ለማድረስ በዝግጅት ላይ እንዳሉም አስታውቀዋል። በተያያዘ በትግራይ ክልል ከትላንትና ከሰዓት ጀምሮ የተቋረጠው የስልክ አገልግሎት ዛሬ ከሰዓት በኋላ እንደገና መጀመሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዮት ታምሮ አስታውቋል። ችግሩ የተከሰተው በማስተላለፊያ መስመር መቋረጥ ምክንያት መሆኑን የገለጹት ዋና ስራ አስፈጻሚዋ በምን ሁኔታ እንደተፈጠረም እየተጠና ነው ብለዋል። ከጦርነቱ በኋላ ጠገነው የክልሉ የቴሌኮም መሰረተ ልማት በሙሉ አቀም በሚሰራበት ደረጃ ላይ አለመድረሱንም አክለው ጠቁመዋል። በነ አቶ ጀዋር መሐመድ የክስ መዝገብ ዛሬ የተከሳሾችን የእምነት ክህደት ቃል ለመስማት ቀጠሮ የነበረው የልደታ ከፍተኛ ፍርድ ቤት ችሎት ተቋረጠ። ችሎቱ የተቋረጠው የእስረኞቹ ቤተሰቦችና የችሎቱ ታዳሚዎች ቢጫ ልብስ ለብሰዋል በማለት ወደ ችሎት እንዳይገቡ መከልከላቸውን ጠቅሰው ተከሳሾች አቤቱታ ማቅረባቸውን ተከትሎ ነው። ፍርድ ቤቱ የተፈጠሩትን ችግሮች ታርመው ለጥር ቤተሰባት ችሎቱ እንዲታይ ተለዋጭ ቀጠሮ ሰጥቷል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረሞ ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው ፕሮግራማችን እንለፍ። በኢትዮጵያ ግጭቶች በበረቱባቸውና በተደጋጋሚ ማንነትን መሰረት ያደረጉ ጥቃቶች በሚፈጸምባቸው አካባቢዎች የችግሩን መንስኤ ከስር መሰረቱ አጥንቶ መፍትሄ መፈለግ ስራ የጀመረው የሃይማኖት ተቋማት ጉባኤ ትላንት ወደ ቤንሻንጉል ክልል መተከል ዞን አምርቷል። በቀጣይም ትግራይ ክልል ውስጥ ወደሚገኙ ከተሞችና ወደ ኮንሶ አቅንቶ ከነዋሪዎች ጋር ውይይት እንደሚያደርግ የሃይማኖት ጉባኤው ጠቅላይ ጸሐፊ ሊቀትጉሃን ቀሲስ ታጋይ ታደለ ከአሜሪካ ድምጽ ጋር ባደረጉት ቆይታ ተናግረዋል። ለመሆኑ በኢትዮጵያ ውስጥ ትልቅ አለመረጋጋት እየፈጠሩ ያሉትን ግጭቶችንና ጥቃቶችን ለመከላከል ብሎም ለማስቆም የሃይማኖት ተቋማት ምን ያክል ኃላፊነታቸውን እየተወጡ ነው በሚል ሀሳብ ዙሪያ ከሊቀ ትጉሃን ቀሲስ ታጋይ ጋር ቆይታ አድርግ ያለው ቀጥሎ ይቀርባል። የኢትዮጵያ ትጉሃን ቀሴ ስታጋይ ታደለ ሰባት የሃይማኖት ተቋማት የፈጠሩትን ጥምረት በጠቅላይ ጸሐፊነት የሚመሩት እርስዎ ኖት። ይህ ማለት ደግሞ እንግዲህ ተቋሙ በሀገሪቱ ዘጠና ሰባት በመቶ የሚሆነውን አማኝ ህዝብ ያቀፈ ነው እና ከዚህ አንጻር መጀመሪያ ማነሳሎት ጥያቄ እርስዎ የሚመሩት የሃይማኖት ጉባኤ ግጭቶች ሲከሰቱ መግለጫ ከማውጣት ባለፈ በተለይ ግጭቶች ከመከሰታቸው አስቀድሞ ምርምር የማድረግና የመከላከል ስራ ይሰራል። አመሰግናለሁ። በዚህ የሃይማኖት ተቋማት በስፋት በሀገሪቱ ውስጥ ቢኖሩም እንደተባለው ግጭቶች እየተስተናገዱ ነው። በተለይ ኢትዮጵያ ውስጥ ከየትኛውም ዘመን ሰምተነውም አይተነውም በታሪክም ተጽፎም የማናገኘው አንዳንድ ብሔርን ማንነትን መሰረት ያደረጉ ግጭቶች እየተከሰቱ ናቸው። ሰው አመልክቶ ባልተወለደበት ወይንም ደግሞ ይህንን ብሔር ልሁን ብሎ ባልሆነበት ሁኔታ ላይ በማንነቱ እየተሸማቀቀ፣ እየተፈላቀለ፣ እየተገደለ ብዙ መከራም እያየ እንደሆነ የአደባባይ ሚስጥራችን ነው። ዞሮ ዞሮ የተለያዩ ስራዎች ይሰራሉ። ለምሳሌ የሰላም ስብከቶች በየቤተ እምነቱ ይሰበካሉ፣ የአብሮነት ስብከቶች ይሰበካሉ። ይህ ተቋም አስር ዓመታትን እንኳን አላስቆጠረም፣ ግን ከችግሮቹ የተወለደ ተቋም ነው። ይሄ ችግሮችን ለመቅረፍ በጋራ የተቋቋመ ተቋም ነው። በጣም ለረዥም ጊዜ የፈጀ መላየት ላይ ተሰርተዋል። አንድነት ላይ ሳይሆን አብሮነት ላይ ሳይሆን የኢትዮጵያ ሃይማኖት ተቋማት ጉባኤ ደግሞ አብዛኛው ጊዜውን የሚያሳልፈው ግጭቶችን እንዳይከሰቱ ከማስተማር ጀምሮ እንደገናም ግጭቶቹ ደግሞ ሊከሰቱ ይችላሉ ብሎ ስጋት ካለው መግለጫ፣ የሰላም ጥሪ በተደጋጋሚ ያወጣሉ። ለዚህ ማሳያ የሚሆነው ስማኝ፣ በቅርቡ የትግራይ እና በፌዴራል መንግስት መካከል የተፈጠሩ ውጥረቶች ነበሩ። እንደምታውቁው ወደ ድርድር ወደ ንግግር ወደ መግባባት ወደ ጠረጴዛ እንዲመጣ ከሁለት ዓመት በላይ በትግራይና በአማራ ክልል መካከል በትግራይና በፌዴራል መንግስት መካከል በኦሮሚያና በሶማሌ ክልል መካከል በተመሳሳይ እነዚህ አይነት ስራዎች ኢትዮጵያ ሃይማኖት ተቋማት ጉባኤ ኢኒሽቲቭን ወስዶ ፌል ያደረጉበትን መንገድ እንዴት ወደዚህ ወደ ግጭት እንደገባ ለመግለጽ ሞክረናል። አሁን በቅርቡም ምርጫ ፊት ለፊታችን አለ። እንደምታውቂው እና ከምርጫ በፊት ሁሉም የፖለቲካ ፓርቲዎች ወይም የፖለቲካ አመራሮች ኢትዮጵያን ሕዝብ ዳግም ወደ ግጭት፣ ወደ ብጥብጥ፣ ወደ ሰላም እጦት እንዳያስገቡ ሰላማዊ ምርጫ እንዲካሄድ ግልጸኝነት ያለው ምርጫ እንዲካሄድ ሁሉም ደግሞ ያንን የሚመጣውን ውጤት አምኖ ተቀብሎ ለኢትዮጵያ ሕዝብ ሲል ወደ ግጭት እንዳይገባ ይህንን ቃል እንዲገቡ ለማድረግ ስራ እየሰራ ነው ያለ ነው። እንግዲህ ሶም እንደጠቀሱት ጉባኤው በራሱ በሀገሪቱ ውስጥ የሚታዩ የተለያዩ ወቅታዊ ችግሮች የወለዱት ጉባኤ ነውና አስቀድሞ ችግሮችን የሚመለከት ምርምር የሚያደርግ ተቋም ወይም ክፍል በእናንተ ስር ካለ አስቀድመን ተከላክለናቸዋል የምትሏቸው ችግሮች ነበሩ? ከፍተኛ የሰላም ግንባታ እሴት መጽሐፍ ለምሳሌ በተለያዩ ቋንቋ ከሁሉም ቤተ እምነቶች በተውጣጡ ምሁራን ወረች ስድስት አሳትሟል። የሰላም ግንባታ ማኑዋል ማስተማሪያ መጽሐፍ ነው። የሰላም እሴት ግንባታ መጽሐፍ አንደኛ፣ ይህንን መንገድ ሁሉም ከተከተለ የሰላም እሴት ግንባታውን ግጭቶቹ ሙሉ በሙሉ እንኳን ማስቆም ባንችልም እንቀንሳለን ብለን እናስብ። ሁለተኛው እየተከተልን ያለነው መንገድ በትክክል በተደጋጋሚ ችግር የደርስባቸውን ቦታ እንደ መነሻ ምንድን ናቸው? ሩት ኦፍ ኮዞቹ ምንድን ናቸው ማለት ሁሌ እሳት የማጥፋት ስራ ነው የምንሰራ የነበረው እና በደንብ ትክክል በተጠና መልኩ ይህንን ነገር ጥናት ጀምረናል። ለምሳሌ እንደነ በምዕራብ አሬሲ በሻሸመኔ ዙሪያ እና ኮፈሌ አካባቢ እና አሳሳ አካባቢ እነዚህን አካባቢ ፖለቲካ ነው ወይስ ሁሉ ጊዜ ሽፋን እየተሰጠው በትክክል ችግሮቻቸው ምንድን ነው ብለን ለሚመለከተው ባለድርሻ አካል ለማቅረብ ጥናት ጀምረናል። አሁን ምራባ ላይ ሲብቻ አይደለም እንደነ ጉራ ፈርዳ አካባቢ እ አሁንም መተከል። አጋጣሚ ሆነው ጥሩ ሰዓት ነው፣ ዛሬ ደወልሽ። ነገ ጠዋት እኔ ወደ መተከል ዙሪያ ሄዳለሁ። እዛ ወደ ሁለት መቶ ከአራት ዞኖች የተውጣጡ በዚህ ጉዳይ ላይ ውይይት አለን። ይህ እንግዲህ ውይይቶቹ ምንድን ነው አንዳንድ ጊዜ ለመንግስት አካላት ለጸጥታ አካላት የማይናገሩ ግን እኛን አምነው ለሃይማኖት ተቋማትን አምነው የሚናገሩ ጉዳዮች ይኖራሉ። እንግዲህ ግጭቶቹ ባሉባቸው የተለያዩ ሀገሮች አሁን እንደጠቀሱት በቤንሻንጉል፣ በኦሮሚያ፣ በኮንሶ፣ በትግራይ ያለውም የሰብአዊ ቀውስ ዙሪያ በተመለከተ በየቦታው በመንቀሳቀስ እየሰራችኋቸው ያሉ ስራዎች ምንድን ናቸው? እንዳልኩሽ እነዚህ አሁን ኦልሬዲ የተጠቀሱ ቦታዎች እንዳልኩሽ ግጭቶች አብጠው የፈነዱ ቦታዎች ናቸው ምናልባት ያልፈነዱ ቦታዎች በየቦታው ግን ያበጡ አንዳንድ መሰል ምልክቶች የሚታዩባቸው ቦታዎችም አሉ። ይፈነዳሉ ነገ ብለን የምንጠብቃቸው ቦታዎችም አሉ። አሁን ትግራይ ኦልሬዲ ፈንድቶ ምን ብሎ ምን ብሎ አብቅተውን ግን አገራዊ ሰላም እዛ አካባቢ ክልላዊ ሰላም እንዲመጣ ብዙ ችግሮች ተከስተዋሉ። የተለያዩ ጉዳቶች ደርሰዋሉ። ሰው እዛ አሁን የሚፈልገው ትልቁ ዳቦ ነው፣ የመጀመሪያው ከዛም ሰላም ነው። ከዛም ደግሞ ወደ ነበረበት አብሮነት ለመመለስ ከእምነት አባቶች ይጠብቃሉ። እና የእምነት ተቋማቱን አባቶችን ይዘን ወደ ትግራይ ክልል ከአስር ቀን ባልበለጠ ጊዜያት ውስጥ ወደ ትግራይ ክልል እንሄዳለን። በተመሳሳይ ሁለተኛ በዚህ ወደ ቤኒሻንጉል አሁንም ሁለተኛ ዙር ሄድ ነው። የገና ዋዜማም እነ ተቀዳሚ ሙፍቲ ፓትሪያርኩን ተወካይ፣ እነ ካርዲናል ተወካይ፣ ሌሎችም ጨምረን ቤንሻንጉል ነበር አሶሳ አካባቢ ነው ይሄድ ነው። በራሁን ግን ህዝቡ በጋራ በአንድ ጅምላ መቃብር ነው የተቀበረው። እንደ ስርዓታቸው ጸሎተ ፍታትም ለማድረግ ከአንድ ሳምንት በኋላ እዛ አካባቢ እንደዚ አይነት ስራ አለን። በኮንሶ አካባቢም በቅርቡ እዛው እያወያየን ነበረ ከአንድ ከአስር ቀን በፊት አንዳንድ ቦታዎቹ ሰላማዊ ሁኔታዎች ተፈጥሯሉ ግን ስጋቶች እዚህ ከማንነት ከመወሰን ጋር ተያይዘው ህዝቡን ቀሱ ቀውስ ውስጥ እየከተቱ ያሉና አሁንም ድጋሜ ቀነቀጠሮ ይዘናል እዛ አካባቢ ጉራ ፈርዳን በተመሳሳይ እንደዛው አሁንም ጋብ ያለ ይመስላል። በወታደራዊ ኃይል ያለው ሁሉ ሰላም ወርዷል ማለት አይቻልም። እውነት ለመናገር ሰላም ነው ከዚህ በኋላ ስጋት የለብኝ የሚል ወንድም ወንድሜ ነው ብሎ ተቀብሎ ራሱ ደጀንስ ሆነው ዋስ የሆነው ነው። ስለዚህ እሱም ነገር ነው እኛ ማምጣት የምንፈልገው ትግራይ ክልል አሁን ወደ ስድስት ዞን ዋና ዋና ከተማዎች ለማወያየት በቀጣይ የካቲት ወር ላይ ፕሮግራም ይዘናል። አዲግራት ላይ፣ አክሱም ላይ፣ ሽሬ ላይ፣ አድዋና ማይጫው ላይ መጨረሻም መቀሌ ላይ ለማድረግ የሰላም ስራ የአብሮነት ስራ በደንብ ለመስራት እየተንቀሳቀሰ ነው ያለው። አድማጮች ከሊቀ ጉሃን ቀሲስ ታጋይ ታደለ ጋር የተደረገው ቆይታ አላበቃም። ከወራት በኋላ በኢትዮጵያ የሚደረገውን ምርጫ ጨምሮ በሌሎች በርካታ ጉዳዮች ዙሪያ የሃይማኖት ተቋማት ጉባኤ የሚሰራቸውን ስራዎች ያካተተው ሁለተኛው ክፍል በነገው እለት ይቀርባል። የጋቢና ዝግጅታችን ከአሜሪካ ድምጽ ይቀጥላል። ኢትዮጵያ ውስጥ በርካታ ዜጎች በተፈጥሯዊና ና ሰው ሰራሽ አደጋዎች ምክንያት ለመራመድ እንዳይችሉ እንደ ፍላጎታቸው እንዳይንቀሳቀሱ ሆነዋል። እነዚህ ዜጎች ዳግም መራመድ ይችሉ ዘንድ የሚያግዙ ሰው ሰራሽ ቁሳቁሶች በበቂ መጠን አለመገኘታቸው ደግሞ ችግሩን የበለጠ አግዝፎታል። ይህን የተመለከቱ ነዋሪነታቸውን በእንግሊዝ ለንደን ያደረጉት አቶ ሰለሞን አማረ ግን ከአጋሮቻቸው ጋር በርካቶች ዳግም የሚራመዱባቸውን ሰው ሰራሽ እግሮች በማዘጋጀት እያደሉ ይገኛሉ። ስለዚህ በጎ ስራቸው ያናገራቸው ሀብታሙ ስዩም ነው። ወደ መልካሙ ተግባር እንዴት እንደገቡ አስቀድሞ ጠይቋቸዋል። ነው ያው የኔ መጀመሪያ ሙያ ነው፣ ረጅም ዓመታት ቆይቼ በጣለ በስራው እና በትምህርት በአገልግሎቱ ማለት ነው። በኢትዮጵያም በአውሮፓም ሌላ ተጨማሪ ሙያ የለኝም። የመጀመሪያው የመጨረሻው ሙያ ስለሆነ ሀገር ቤት በነበሩበት ጊዜ ለረጅም ጊዜ አገልግያለሁ። በተለይ ሚሊቴሪውን በደንብ አገልግዬ ነበር። ባለፈው ደግሞ እንደዚሁ ሲቪል ሰርቫንቱንም እንደዚሁ አገልግዬ ነበር። ወደ ኢትዮጵያ ከኢትዮጵያ ከወጣሁ በኋላ ደግሞ እንደዚሁ አውሮፓ ላይ የእንግሊዝ ሀገር የመኖርበት አንግሊዝ ሀገር እንግሊዞችን የማገልገል ስራ ነበረ። ግን ሁልጊዜ ሀገርን የማሰብ ሁኔታ ነበረና። በዛ ምክንያት ሙያውን ተግባራዊ በማድረግ አገራችን ላይ ያሉትን ብኖቻችንን በማሰብ የተሰራሽ አካል ለማቅረብ ነው እንግዲህ እያደረግን ያለ ነው። በቅርቡ በጀመራችሁት ዘመቻ አማካኝነት በርካታ ሰዎችን እያገዛችሁ እንደሆነ ሰምተናል። ምን ያክል ሰዎችን ዳግም እንዲራመዱ አገዛችሁ? አገልግሎታችሁን ያገኙ ሰዎችስ ከየት ከየት አካባቢዎች የመጡ ናቸው? አሁን ትንሽ ፕላን ተበላሽቶብኛል ያለው ነገር ማለት ነው። ምንድን ነው ከመጣንበት ጊዜ አኳያ አንድ ወር ያህል አልሰራንም። አንዳንድ አስቸጋሪ ሁኔታዎች ነበሩና እነሱን እንትን ለማድረግ ሲባል በዋናነት ወደ ስራው አልገባንም በግል ማለትም በቤት ውስጥ አስምተ መመለካት ምናም ነገር ለጊዜው ያለውን ሁኔታ ብናስኬሄድም ወደ ወርክሾፕ አልገባንም ነበር ይሁንና ወደ ወርክሾፕ ከገባን በኋላ እስካሁን አስራአምስት በላይ ለጊዜው ሰው ሰራሽ አካል ተጠቃሚዎችን ለክተን እያስኬድን ያለነው ማለት ነው። በዋናነት ፕላናችን ከሀምሳ የሚደርሱ አካል ጉዳተኞችን ነው ለመስራት ያሰብነው። ይህ ደግሞ በገንዘብ ሲለካ በአውሮፓ ስታንዳርድ፣ በዝቅተኛ ስታንዳርድ ወደ 15 ሚሊዮን ብር የሚጠጋ እርዳታ ነው ለመስጠት እንግዲህ ተንቀሳቅሰን የመጣ ነው። ኢትዮጵያ ውስጥ አካላቸውን በተለያዩ ተፈጥሯዊና ሰው ሰራሽ አደጋዎች ያጡ ዜጎች ቁጥር ከፍ ያለ ነው። ወደዚህ ስራ ከገባችሁ በኋላ ገና ያልተሄደበት መስክ መሆኑን የመረዳት አጋጣሚውን አግኝታችሁ ይሆን? ተጨማሪ ዜጎች የእናንተን መሰል ድጋፍ ያገኙት ምን ለማድረግ አስባችኋል? እውነት ለመናገር ምንድን ነው አሁን ያልከውን ነገር በጣም ትልቅ ሊታሰብበት የሚገባው ነገር ነው። ብዙዎች መንግስት ተቋማት፣ መንግስታዊ ያልሆኑ ተቋማትን ነገር ላይ ምንም ምንም ትኩረት እየተሰጠበትም ያለው ነገር አይደለም ያለው በአሁኑ ሰዓት። እኔም ሀገር ውስጥ ስራ ስለነበረ በተለይ በተለይ አንጋፋው የሆነው የሰው ሰራሽ አካልና የአካል ድጋፍ ማደራጃ ድርጅት በጣም ትልቅ ድርጅት ነው፣ እስከ ዩኒቨርሲቲ ድረስ መሆን የሚችል ድርጅት ነበር፣ ግን በማንም ትኩረት ስላልተሰጠው እነዚህ አካል ጉዳተኞች አገልግሎቱን ሊያገኙ አልቻሉ። እንደተረዳሁት ከሆነ እስከ ሶስት ሺህ የሚደርሱ ዌይቲንግ ሊስት አላቸው፣ ግን ስፖንሰርም ስለሌለ የሚከፍላቸውም ስለሌለ ዝም ብለው ተቀምጠዋል። አሁን ሀገራችን ላይ አይተህ እንደሆነ ላለፉት አርባ ዓመታት ሃምሳ ዓመታት ጦርነት ነው ያለው። በጦርነቶች የተጎዳውን ህዝብ ብታየው በጣም ከባድ ነው። እኛ ያመጣናቸው ፔሽንቶች ከየክልሉም ነው። አብዛኞቹ ከአዲስ አበባ ቢሆኑም በተለይ ህፃናቶችን ከክልል ያመጣናቸው። ኢቭን ራሱ ላለፉት አርባ ዓመታት በትግል በወታደርነት በጦርነት የተጎዱትን ነው አብዛኞቹን ለመርዳት ያሰብነው የነበረው፣ ግን ከቦታ እጥረት አኳያ ከተለያዩ ነገሮች ከመስሪያ ቦታ እጥረት አኳያ የቻልነውን ያህል እንሰራ አልቻልንም። ግን አሁን መንግስት ትኩረት ሰጥቶት ጉዳዩን የሚረዳን ከሆነ በአመት ቢያንስ ከአንድ ሺህ በላይ አካል ጉዳተኞችን አርቲፊሻል እግር የመስጠት እቅድ ይኖረናል ወደፊት ማለት ነው። ለሚቀጥሉት ሁለት ዓመታት ግን ትኩረት በጣም እንሻለን። እኛ ብቻችንን የምንሰራው ነገር አይደለም። በዘመናዊ ቴክኖሎጂ የሚሰራ ስለሆነ ይህን ከታገዘልን በአመት ውስጥ የተጣራ ጥሩ ዘመናዊ አርቲፊሻል ለአንድ ሺ የሚሆን ህብረተሰብ እንሰጣለን ማለት ነው በአመት ውስጥ። እንግዲህ የምትሰሩት ስራ ሰዎች ዳግም እንዲራመዱ ዳግም ወደ እንቅስቃሴ እንዲገቡ የሚያደርግ ከመሆኑ አንጻር ደስታ ምላሽ የምታገኙ ይመስለኛል። ከማትረሷቸው ገጠመኞችና የተጠቃሚዎች አስተያየት እስቲ አንድ ሁለቱን ያጋሩን። ለምሳሌ በቀደምታ የገጠመኝን ልንገር ቤቴን ይልቅ እንደውም የዛሬ ሳምንት ነው። ከመኖሪያ ቤቴ ለመውጣት ነበር ያሰብኩትኝ አንዷ ባለጉዳይ ትደውልኝና፣ እባክን ባለቤቴን ዳልኝ፣ በቃ ቢያንስ ቢያንስ ደስ ብሎት እንዲሞት አድርግልኝ አለችኝ። እንዴት አልኳትኝ። እባክን ባለቤቴ ደህና ነበረ። በጣም የሰራ ሰው ነው። በጣም ታጋይ ነው። በጣም በጣም ጥሩ ልጆቹን በጥሩ በጥሩ ያሳደገ ነው። ነገር ግን ሁለት አይኑ ድንገት አቆመብኝ። በስኳር ህመም ምክንያት ታወረብኝ። ሁለቱ ኩላሊት ፌል አደረገብኝ። አንድ እግሩ ተቆረጠብኝ። አንድ እጁ ደግሞ በድበት ትክክል አልሰራለኝ የሚል እንትን መጣ። ይሄን ነገር ስትሰማ በቃ ትረበሻለህ፣ በቃ ራስህንም ያመሃል በጣም በቃ አትችልም ያለውን ነገር ማለት ነው። ይህ በጣም የገጠመኝ በጣም ከባዱ የገጠመኝ ትልቁ የገጠመኝ ችግር ነው፣ አሁን ላይ ያለው ማለት ነው። አሁን አስበው፣ አንድ ሰው ሁለት አይን የለውም ሁለቱ ኩላሪቱ ደረሰ እያደረገን ያለው አንድ እጁ አይሰራም አንድ እግሩ ተቆርጧል። ስለዚህ አንድ እጁ ብቻ እና አንድ እጁና አንድ እግሩ ብቻ ያለው አይምሮ ግን ጥሩ ነው ያለው በቃ ወዲያውኑ ነገ ተነገ ወዲያ አምጭ እና እንሰራ ለጣድ መልኳት መጥቼ መጥቶ ለቃውተኝ ያለኝ ሰውዬው እንግኝ የሚኛባት የስልሳ ዓመት አዛውንቱ ናቸው። አሁን ወጣት ሆኝ ያለው ነው ያሉኝ ለእኔ ማለት ነው። አሁን ይሄ ቀላል ገጠመኝ አይደለም። ቢያንስ እንኳን የሰውን ችግር መረዳቱ ትልቅ ትልቅ እረፍት ነው። አስቁመን እንኳን ባናስገድ ማለት ነው እና ይሄ ነገር በጣም ያስደስታል። ሌላ ሁለተኛው ገጠመኝ አንዷ ልጅ እንደዚህ የአምና ታካሚያችን ነበረች። ዘንድሮ በቃ በቤት ነው እየሄድኩ ያለሁት በቤት ነው እየሄድኩ ያለሁት እስከ ማለት ደረጃ ደርሳለች። ምችስ ምንድነው በቃ ማቴሪያሉ ጥሩ ነው ማለት ነው ሙያው እንኳን ባለሙያው እዚህ ያለ ግን ማቴሪያሉ የሰው መረዳት ምናምን ነገር በጣም ጥሩ እርካታ ሰጥቷቸዋል እና እንደዚህ እንደዚህ ብለው አፕሼት የሚያደርጉን ሰዎችም አሉ። አሁን እንደምሰማው ከሆነ ከገጠሙ የገጠሙ ይችም አቶ ሰለሞን ለንደን እና ኢትዮጵያ እየተመላለስክ ነው ይህንን ስራ በማስተባበር በመስራት ላይ የምትገኘው የዚህ ስራ የወደፊት እጣ ምንድን ነው የሚሆነው? ጥሩ ጥያቄ ነው። ምንድን ያደረግነው ነው አሁን እኛ ኦፕፋ የሚል መንግስታዊ ያልሆነ ተቋም ለመስራት ለማቋቋም ኦልሬዲ ዝግጅታችንን ጨርሰናል። በቀጣይ በቋሚነት ወደ ኢትዮጵያ ገብቶ የሚሰራ ነው ይህ ኦፕፋ የሚባለው ኦርቶቲክስ ፕሮቶቲክስ ፋውንዴሽን ኢን አፍሪካ የሚል ስያሜ ያለው ነው። ማለትም የሰው ሰራሽ አካል እና የአካል ድጋፍ ማደራጃ በአፍሪካ የሚል ተቋም ነው። ይህ ተቋም ሙሉ ዝግጅቱን ኦልሬዲ እያጠናቀቀ ያለውና ጉዳዮች ሲያልቁልን ወደ ኢትዮጵያ ገብተን እንሰራለን የሚል እምነት ነው ያለን። ከዛ በፊት ግን አሁን ያለንበት ሁኔታ ትንሽ አስቸጋሪ ስለሆነ ሕብረተሰቡ ምናምኑም ያግዝናል ብለን ተስፋ እናደርጋለን። ለአሁን ለጊዜው ያለው ይሄ ነው። ለወደፊት ግን ማለትም በጣም በአጭር ጊዜ ውስጥ ሀገራችን ላይ ገብተን እንሰራለን የሚል እምነት አለን። አቶ ሰለሞን አማረ ከአጋሮች ጋር በመሆን በርካቶች ዳግም መራመድ ይችሉ ዘንድ እያገዝክ ያለህ በጎ አድራጊነህ መጪ ዘመን በስኬት እንዲሞላ አመኝልሃለሁ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። አመሰግናለሁ። እግዚአብሔር ያክብርልኝ። ሀብታሙንና እንግዳውን አቶ ሰለሞንን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። የኢትዮጵያ ሴት ሐኪሞች ማህበር ከተመሰረተ ሶስት አመታት ያስቆጠረ ሲሆን ሴት የህክምና ባለሙያዎች በስራ ገበታቸው ላይ የሚደርስባቸውን መገለል የጾጣ ጥቃት ለማስቀረት በተጨማሪም ባለሙያ ሴቶችን በሌሎች በተጓዳኝ ዘርፎች ለማብቃት ታስቦ የተቋቋመ ነው። ሴት የህክምና ባለሙያዎች በህክምናው ዘርፍ ውስጥ ስላላቸው ሚናና እንዲሁም ስለሚያጋጥሟቸው ችግሮች ኤደን ገረመው የኢትዮጵያ ሴት ሀኪሞች ማህበር ፕሬዝዳንትና በጤና ሚኒስቴር አማካሪ የሆኑትን ዶክተር ሰናይት በየነን አነጋግራ ዘገባ አሰናድታለች። በዓለም ዙሪያ እጅግ ብዙ ሴቶች በህክምናው ዘርፍ ውስጥ አገልግሎት ይሰጣሉ። ይሁንና አሁንም ድረስ ሴቶች በአመራር ደረጃ ላይ በብዛት ሲወጡ አይታዩም። በኢትዮጵያ ያለውን ችግር ተመሳሳይ ነው። የኢትዮጵያ ሴት ሐኪሞች ማህበር ፕሬዚዳንት ዶክተር ሰናይት በየነ ሴት የህክምና ባለሙያዎች በአመራር ላይ የማይታዩት የተመቻቸ ሁኔታ ባለመኖርና ሴቶች በበቂ ሁኔታ አርአያ ስለሌላቸው ነው ይላሉ። ሴት ስርዓት ላይም ቀጥታ ስንናንበለጠትን ከፍተኛ አስተዋጽኦ ያደርጋል። በዚህ ሀገር በተለይ ወደ ላይ ገፋ እያለ ሲሄድ በሽፍም ካሪየሩን እያየን ስንሄድ የሴቶች ተዋጽኦ አነስ ያለ ነው። አንደኛው ለዚያ የተመቻቸ አካባቢ ሁኔታ አለ ወይ ብሎ መጠየቅን የሚያስፈልግ ይመስለኛል። ሴቶችን ወደ አመራር ለማምጣት ኢንቴንሽናሊ ወይም ሆን ተብሎ እየተደረጉ ያሉ ነገሮች በቂ አለመሆናቸውም ነው። ሁለተኛው ነገር ከላይ የምታየው ካላ የምታደርገው አመራር ላይ እየተቀመጠ ሌላ ሴት ሐኪም ወይም ሌላ ሴት ጤና ባለሙያ በብዛት ስፋት አለመኖሩም። ሌላው ነገር ጥቂት ናቸው አመራር ቦታ ላይ ያሉት እነሱም አንደኛ በስራም በጣም ስለሚዋጡ ሁለተኛም የተዘረጋ ፕላትፎርምም ስለሌለ የሚገናኙበት መድረክም ስለሌላቸው አንዱ አንዱ እያሰለጠነ ወደ ላይ የማምጣቱ ሁኔታ የለም። ያሉትንም ጥቂት እንደ አርአያ ተጠቅሞ ወደ ላይ ለመሳብ ማለት ነው። ተርሰናይት ሴት የህክምና ባለሙያዎች ዘርፈ ብዙ ችግሮች እንዳሉባቸው ጠቅሰው በስራ ቦታ የሚያጋጥም ጾታዊ ትንኮሳም እጅግ ሰፊ ተግዳሮት ጋርጧል ይላሉ። የደረጃው ሁሉም የሴት ጤና ባለሙያዎች መገለል እንደዚህ ብቻ ሳይሆን ገፍተው ሲመጡም ያለመቀበል፣ የሚሰጡትንም አስተያየትም አስተዋጽኦአቸውንም ሪኮግናይዝ አለማድረግ በጣም በሰፊ አለ። ያ ደግሞ በጣም ዲስከሬጅ ያደርጋቸዋል ግን ልክ እንደ ሁሉም ፕሮፌሽናሎች ደግሞ ለጾታዊ ጥቃት የተጋለጡም ናቸው። እነሱም በጣም የሚገርምሽ የጾታዊ ትንኮሳ ወይም ጥቃት ልክ ሌላ ማህበረሰብ ላይ ወይም ሌላ የስራ ዘርፍ ላይ ያሉ ሴቶች ላይ እንደሚደርሰው የህክምና ባለሙያዎች ላይ ይደርሳል። እንደውም አንዳንዴ በአንዳንድ እንትኖች ላይ የበለጠ ተጋናጭነትም እያየን ነው። እኛም እንግዲህ በተወሰነ መልኩ ትንሽ ሃሰሳት ልናረግ ሞክረናል። ማለት ክፍሊ ምን አይነት ችግር ነው የሚገጥማቸው፣ ምን አይነት ቻሌንጅ ነው በዙሪያቸው ያለው፣ የሚለውን አንደርታን ለማድረግ ከዛም የተረዳነው ነገር አብዛኛዎቹ ሴቶች በአንድም በሌላ መልክ በዚህ ውስጥ ያልፋሉ፣ አመራር ላይ ያሉትን ጨምሮ ማለት ነው። አልፈዋል፣ በዚህ አልፈዋል። ስለዚህ ልክ ሌላ የስራ ገበታ ላይ ያሉ ሰዎች የሚደርስባቸውን አይነት ጥቃት እና ትንኮሳ የህክምና ባለሙያዎች ላይ እየደረሰ ነው ያለው። ከማን ነው ለሚለው፣ ከአስተማሪዎቻቸው፣ አብሯቸው ከሚሰሩ ባንደረቦቻቸው፣ ከሌሎች ሐኪሞች ወይንም አብረው የሚሰሩ ግን ሌላ ፕሮፌሽናል የሆኑ ሰዎች ፔሽንቶቻቸውን ጭምር ትንጉዛ ይደርስባቸዋል። ሌላ ሐኪሞች ነው እንደውም ተስተካካይ ባይሆን ቢበልጥ ሊበልጥ በሚችል መልኩ ተጨናቱ አለ ለማለት ነው። ስለዚህ በአግባቡ በምችለው ልክ ወይም ባላት ብቃት ልክ አስተዋጽኦ እንዳታደርግ ያደርጋታል ማለት ነው። ይሄ ነው ዋናው እኛ ምልንዋጋበት ያስተብለው ነገር አመራር ማለት ስልጣን መያዝ ማለት አይደለም። ሁሉም ሰው ባለበት ቦታ ለአመራር እናመጣት ይችላል የሚለውን በተለይ ሴት ላይ ደግሞ አስተዳደጋችንም ቤተሰብ ውስጥን ባለን ኢንፍሉዌንስ ቤተሰብ ውስጥን ባለን እና ስራ ላይ ስንሆን ባለንበት ምንም እንኳን ስልጣን ባይኖርም የአመራር ሮል ግን ወይም ሚና ግን መጫወት ይችላሉ የሚለውን ለማጉላት ነው። እነዚህንም በተገቢው ለመከላከል ቀድሞ ሲደርሱቻ ሳይሆን ለመከላከል፣ ሁለተኛ ነገር ግን ቢደርስ እንኳን በተገቢ ለማድረግ የኢትዮጵያ ሴት የሕክምና ባለሙያዎች ማህበር ሴቶች ያለባቸውን ፈተና መከላከል የሚችሉት እራሳቸውን በማብቃት ነው በሚል መርህ የተለያዩ የስልጠና መድረኮችን በማመቻቸትና ጥናቶችን በማድረግ እየሰራ መሆኑንም ዶክተር ሰናየት ያስረዳሉ። ሴት በተፈጥሮ የአመራር ብቃት አላት ብለን እናምናለን። ብጣት ያላቸውን ይህንን የአመራር ብቃት አጎልብተው እንዲያበጡት ለማድረግ ነው እኛ ስልጠናዎችንም ስላለን እናደርጋቸው ከዛ አንድ ነው። ስለዚህ ምንድነው አሁን በዋነኛነት የፆታዊ ትንኮሳን፣ ጥቃትን፣ ዲስክሪሚኔሽንን፣ መገለልን፣ ወደ አመራሩ አለመምጣት፣ ሁሉንም ልንከላከል እንችላለን ብለን የምናምነው ሴቷን ብቁ ማድረግ ነው። ብቁ ማድረግ ኢምፓወር ማድረግ፣ በተለይ ኢምፓወር ብናደርጋት ራሷንም ኢንቫሮመንታንም መቀየር ትችላለች ብለን እናምናለን። ለዛ እንግዲህ የትምህርት አስኪዳቱ ላይም በስራም የማይገኙ የምንላ ፖሮቲቦች ነ ወይም ክህሎቶችን እንዲያዳብሩ ለማድረግ ነው። ጭጭ ነው ነው። ሁለተኛው ግን እርስ በርስ የመደጋገፍ ወይም የሜንፈርሽ መድረኩን ሊፈጥሮ እርስ በርስ ሊተጋገዙ ማድረግ ነው። ሌላው ነገር አንዱ ለአንዱ አርአያ የሆነች አንዱ ለአንዱ አርአያ የሆነች እያስተማረቻት መንገዱን እያሳየቻት የምትሄድበት መንገድ መዘርጋት ነው። ለዛ ደግሞ ይህንን መደጋገፍ ለመፍጠር ስልጠና መሰጠት አለበት ብለን ስላሰብን አሁን ፓርትነርሽፖች አሁን ተባብሮ መስራቶች እንደዚህ እየፈጠር ያለ ነው። የኢትዮጵያ ሴት የህክምና ባለሙያዎች ማህበር ፕሬዚዳንት እና የጤና ሚኒስቴር አማካሪ ዶክተር ሰናይት በየነ ሴቶች ብቻቸውን ማደግ ብቻ ሳይሆን እርስ በርስ መደጋገፍና አርአያ መሆን እንዳለባቸውም ጨምረው አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ And be the B -O <laughs> የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ አሉላ ከበደ እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ አመሾት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም